The voice of America. አቶ ጉርሜሳ አያነን ጨምሮ የአራት የኦፌኮ አመራር አባላትና ሌሎች ተከሳሾች ክስ እንዲቋረጥ መወሰኑን ጠቅላይ አቃቤ ሕግ አስታውቋል። ይሁንና በፍርድ ቤት መጋፋት የተፈረደባቸው በመሆኑ ጉዳያቸው በፌዴራል የይቅርታ ቦርድ እንደሚታይም ተገልጧል። በሌላ በኩል ሰማያዊ ፓርቲ መንግስት አስቀድሞ ገብቷል ባለው ቃል መሰረት የፖለቲካና የህሊና እስረኞችን እንዲፈታ ጠይቋል። መለስካቸውም ዘገባውን ልኳል የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት አቶ ጉርሜሳ አያኑ አቶ ረጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባ እንዲሁም በዚሁ መዝገብ አብረዋቸው ተከሰው በፍርድ ቤት ሲከራከሩ የነበሩ ክሳቸው መቋረጡን ጠቅላይ አቃቤ ህግ አስታወቀ ዛሬ በሰባት ሰዓት የዜና ወጃው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ቴሌቪዥን እንዳመለከተው የተከሳሾቹ ክስ እንዲቋረጥ ይወሰን እንጂ ተጨማሪ ሂደት ይኖራል በዜናው በዝርዝር እንደተመለከተው እነ አቶ ጉርሜ ሳያኑ ጉዳያቸውን በፍርድ ቤት እየተከታተሉ በነበሩበት ወቅት በችሉት መዳፈር ሳቢያ ፍርድ ቤቱ በአራቱ የአመራር አባላት ላይ የአንድ ዓመት፣ በተቀሩት ተከሳሾች ላይ ደግሞ የስድስት ወር እስራት ፍርዶባቸዋል። በመሆኑም የፌዴራል የይቅርታ ቦርድ ነፃ የመውጣታቸውን ጉዳይ እንደሚመለከተው በዜናው ተገልጿል። በመጨረሻም ወደ ሀገሪቱ ርዕሰ ብሔር እንደሚመራም ታውቋል። በሌላ በኩል ደግሞ ሰማያዊ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ መንግስት ገብቶታል ባለው ቃል መሰረት የፖለቲካና የህሊና እስረኞችን እንዲፈታ ጥሪ አቅርበዋል። የሰማያዊ መግለጫ እንደሚለው መንግስት ቀደም ሲል በአደባባይ በግልጽ የገባውን ቃል ክዷል። አቶ ይድነቃቸው ከበደ የፓርቲው ብሔራዊ ምክር ቤት ሰብሳቢ መግለጫውን በንባብ አሰምተው ነበረ። ደዋት መራሹ የአድግ መንግስት ከደረሰበት ሁለንተናዊ ጫና በመነሳት የፖለቲካ ፓርቲ አባላትና መሪዎችን ጨምሮ ሌሎች ግለሰቦች ክሳቸው ተቋርጦ ወይም በምህረት ከእስር እንደሚፈቱ ለሕዝብ ቃል መግባቱ የሚታወስ ነው። በይፋ ለሕዝብ የገባውን ቃል ተግባራዊ ያደርጋል ተብሎ በሚጠበቅ በጦር አስቀድሞ ያልተገለጸ በይቅርታ ወይም የይቅርታ ፎርማ ማመልከቻ ላይ ፈርሙ መባላቸውን እና ይህንን ፈርማችሁ ካላስገባችሁ ከእስር አልፈታችሁም የሚል አጓጉል ፈሊጥ በማምጣት ቀድሞ የገባውን ቃል በማጠፍ በአደባባይ እየካደ ይገኛል። አራቱ የኢህአዴግ አባል ድርጅት መሪዎች በአንድ ላይ ሆነው በሰጡት መግለጫ ላይ ጠቅላይ ሚኒስትር ሃይለማርያም ደሳሌ እንደተናገሩት ከሆነ የፖለቲካ ድርጅት መሪዎችና ሌሎች ግለሰቦችም ባጠፉት ጥፋት በሕግ ተፈርዶባቸው ለታሰሩ በሕግ መሠረት ምህረት ይደረግላቸዋል ማለታቸው ይታወሳል። ከዚህ በኋላም ጠቅላይ አቃቤ ህግ አቶ ጌታቸው አምባዬ የክስ ማቋረጥና የምህረቱን አካሄድ ሲገልጹ የተከሰሱ ሁሉ በወንጀል የተጠረጠሩ የተፈረደባቸውም በጥፋታቸው የተፈረደባቸው መሆናቸውን በአጽንዖት ተናግረዋል። እናም የፖለቲካም ሆነ የሕልና እስረኛ በሀገሪቱ ውስጥ እንደሌሉ አረጋግጠዋል። ይሁንና ሰማያዊ ፓርቲ የሚለው ከዚህ የተለየ ነው። አቶ ይድነቃቸው ከበደም የአገዛዙ ስርዓት ቀድሞ ለሕዝብ የገባውን ቃል መፈጸሙ እንደተጠበቀ ሆኖ ለተሻለ አገራዊ መግባባትና የተረጋጋ ሰላማዊ የፖለቲካ ስርዓት በአገራችን እሁን እንዲሆን ከሚያግዙ ነገሮች ውስጥ አንዱ የሕሊና እስረኞችን መፍታት ነው። ስለሆነም አቶ አንዳርጋቸውን ጽጌን ጨምሮ ከገዢ ስርዓት ባመለካከት በመለየታቸው ብቻ በግፍ እስር የተዳረጉ የፖለቲካ ፓርቲ መሪዎችና አባላት፣ የሰብአዊ መብት ተሟጋቾች፣ ጋዜጠኞች እንዲሁም የእምነት አባቶች በሙሉ ከእስር ተፈተው ሁሉን አቀፍ ውይይትና ድርድር ተካሂዶ ሰላማዊ የስልጣን ሽግግር በአገራችን በአስቸኳይ ተግባራዊ ሊደረግ እንደሚገባ ሰማያዊ ፓርቲ በጽኑ ያምናል። የፓርቲው መግለጫ ዓላማ ያብራሩት የሰማያዊ ፓርቲ የእስረኛ ቅበላ ኮሚቴ ሰብሳቢ አቶ ዳንኤል ሽበሽም የህዝብ ጥያቄና የኢህአዴግ ምላሽ የተለያየ መሆኑን አስገንዝበው ይህን ብለው ነበረ። ትላንትና ከእስረኛ ቤተሰቦች እንደሰማሁት ከሆነ የግንቦት ሰባት አባል ነኝ ብለህ ፈርምን እኔ አሸባሪ ነኝ ብለ ፈርም ይቅርታ ፎርሙ ላይ ተብሎ ይጠየቃሉ። ለዚሁ እነናትና ለመኮንን እነ እስክንድር ነጋ እንደ አንዱ ዓለም አራጌ እንደ ዮናታን ተስፋዬ መሳሰሉ። ስለዚህ በዚህ አይነት ሁኔታ መንግስት ለመፍታት ሙሉ ለሙሉ ዝግጁ ነው የሚለው ጥርጣሬ ፈጥሮብናል። ለዚሁ ነው ይህንን መግለጫ ዛሬ ያወጣነው። በእነ አቶ አንዱ ዓለም አራጌ መዝገብ ከአመታት በፊት ሀያ አምስት ዓመት ፍርድ ተፈርዶባቸው በቃሊቲ የሚገኙት የአቶ ክንፈ ሚካኤል ደበበ እናት ወይዘሮ ብጽት ኃይለ ጊዮርጊስ የሚሰማቸውም መንግስት ቃሉን እንዳጠፈ ነው። በሰፊው በኢትዮጵያ ሕዝብ የተነገረው በሚዲያ እንደገና ያ ነገር ታጥፎ ተጠርተው እነኚህ ልጆች ግንቦት ሰባት ነን ብላችሁ ፈርሙ ሲባሉ አንፈርምም በማለታቸው በጣም ደስ ብሎኛል። በጣም ነው ደስ ያለኝ። አሁንም አሁንም ደስታው ከዛ ይፈታሉ ካሉበት ቀን አለመፈረማቸው መፈረማቸው እኔን አስደስቶኛል። የቀድሞ አንድነት ፓርቲ የአቶ ናትናኤል መኮንን ባለቤት ወይዘሮ ፍቅር ተሞገሰንም አናግሬያቸው ነበረ። አቶ ናትናኤል የ18 ዓመት ፍርደኛ ናቸው። አሁን በቀደምታ የነበር ቀዳሜ ለት አርብ ለት ከሳ በኋላ ተጠርተው እንዲፈርሙ ተጠይቀው ነበር። አልፈረምም ስላለ እንግዲህ መልሳቸውን ይጠብቃል። ፈርሙ የተባለው በምንድን ነው? እኔ ግልጽ አድርጎ አልነገረኝ። ወረቀት ፈርሙ ተብለን ነበረ አንፈርም ብያለሁኝ። ምክንያቱም እኔ ወንጀለኛ አይደለሁም፣ የሰራሁት እንትን የለም፣ በደል የለም። በሰላማዊ ትግል ታግግ ያለሁኝ ሰላማዊ ታጋይ ነኝ። ስለዚህ እኔ ነፃነቴን እንጂ የጠየኩት ሌላ ነገር የሰራሁት ስለሌላ አልፈርም ብዬ ተመልሻለሁ ብሎኛል። የሌላው የአስራ አራት ዓመት ፍርደኛ የአቶ አንዱ ዓለም አያሌው ባለቤት ወይዘሮ ያየሽ ተፈራም ይህን ብለውኛል። ቅዳሜ ሄጀ ነበረ ሀሙስ ከተነገረ በኋላ ቅዳሜ ሄጀ ነበር ቅዳሜ የት ነው የጠየቅኩት የግንቦት ሰባት አባል ነኝ ይቅርታ ይቅርታ ብያለሁ ብለህ ፈርምና ትወጣለህ ተባልኩኝ አለ አልፈርምም አይደለሁም አልተጸጸትኩም ይቅርታም አልጠይቅም ይቅርታም አልጠየቅኩም ስለዚህ አልፈርምም ኩራት ነው እኮራበታለሁ በተመሳሳይ ሁኔታ ፍርድ ተፈርዶባቸው ምሕረት የሚጠብቁ እስረኞች የቤተሰብ አባላት የሚያረጋግጡት እስረኞቹ ይህን ቅጽ ሞልተው እንዲፈርሙ ነው። አያሌ እስረኞችም ቅድመ ሁኔታውን ለመፈረም ፈቃደኞች እንዳልሆኑም ይነገራል። መንግሥት በበኩሉ ይህን እርምጃ ሕግን እንደ ማስከበር እንደሚመለከተው ደጋግሞ ገልጿል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።